የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽ 3 ሰዓት እስከ 4 ሰዓት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በመጀመሪያ ደረጃ ሰው እዚያ ሄዶ መስፈር አልነበረበትም። ያ ስፍራ አጥር የለውም። ያ ስፍራ ፍሳሽ መቀበያ የለውም። ያ ስፍራ የአየር ብክለት መከላከያ ነገሮች የሉትን። ያ ስፍራ ክፍት ነው። ያ ስፍራ ምን ጊዜም ማደገኛ አደገኛ ነው። ወደፊትም አደገኛ እንደሆነ ይኖራል። ስለዚህ ቆሻሻውን የጣለው አካል ለአደጋው ተጠያቂ ነው። ዶክተር ስዩም ያሚ ይባላሉ። በውሃና በአካባቢ ጥበቃ የሲቪል ምህንድስና ባለሙያ ናቸው። በዚህ በዩናይት ስቴትስ በደቡባዊ ካሊፎርኒያ ክፍለ ግዛት ለ20 ሚሊዮን ህዝብ የንጹህ መጠጥ ውሃ ለሚያቀርብ ተቋም በሙያቸው ያገለግላሉ። በኮልፌ ቀራኒዮ ክፍለ ከተማ በተለምዶ ቆሼ ተብሎ በሚጠራው አካባቢ ባለፈው ሳምንት የቆሻሻ ክምር በሰዎች መኖሪያ ቤት ላይ ተደርምሶ የበርካታ ሰዎችን ህይወት ማጥፋቱን ተከትሎ የቆሻሻውን ቀድሞንም የጤና ጠንቅነት ጀምሮ እያነጋገሩ ባሉ ርዕሰ ጉዳዮች ዙሪያ ለአሜሪካ ድምፅ ከሰጡት አስተያየት የተወሰደ ነው። ዜናውን ተከትሎ ይቀርባል። ቅዳሜ ምሽት አዝናኛችሁ የሙዚቃ ቃና የሳምንቱን ምርጥ ምርጥ የእንግሊዝኛ ዜማዎችና የሙዚቃው ዓለም ዜናዎች አሰናድቷል። ቅዳሜ መጋቢት 9 2009 ዓ ም ጤና አስጥልኝ፣ እንደምናመሻችሁ፣ ክብራትና ክብራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። ንጉሡ ታምሬ ለቅንብሩ ተሰይመዋል። አሁን በቅድሚያ የሰዓቱን የዓለም ዜና እንደምናምሽታቸዋል። ዜናውን የማሰማው አዲሱ አበበ ነኝ። ሶማሊያ ውስጥ ያለውን ረሃብና ድርቅ ለመቋቋም ይቻል ዘንድ ማሌዥያ ወታደሮችን ወደዚያች ሀገር መላኳን የሶማሊያ መንግስት ባለሥልጣናትና ዲፕሎማቶች አስታወቁ። የሶማሊያ ማስታወቂያ ሚኒስትር መሐመድ አብዲ ሃየር ማሪዬ ለአሜሪካ ድምፅ ሶማሌኛ አገልግሎት እንደገለጡት በምክትል ጠቅላይ ሚኒስትሩ መሐመድ ኦማር አርቴ የሚመራው የልኡካን ቡድን ሲመለስ ዝርዝሩን እሰጣለሁ ብለዋል። የጂ ሀያ የገንዘብ ሚኒስትሮች ስብሰባ የተሳካ ነበር ይላሉ የዩናይትድ ስቴትሱ የገንዘብ ሚኒስትር ስቲቭ ሙንቺኒ። ምንም እንኳ በሚኒስትሮቹ መካከል ስምምነት ባይደረስም፣ ሙሉ በሙሉ የተሳካ ውጤት ነው ማለት ይቻላል ብለዋል ሚኒስትሩ። ከፍተኛው የዩናይትድ ስቴትስ ዲፕሎማት ውጭ ጉዳይ ሚኒስትር ቲለርሰን ቻይና ናቸው ዋና ትኩረታቸው አወዛጋቢው የሰሜን ኮሪያ ኒውክሌር ጦር መሳሪያና የሚሳይል ፕሮግራሟ ሆኖ በእስያ የጀመሩትን ጉብኝት ሲያጠናቅቁ በመጨረሻ ቻይና የገቡት የዩናይትድ ስቴትስ ውጭ ጉዳይ ምስር ሬክስ ቲለርሰን ዛሬ ቅዳሜ ከቻይና ዋቻቸው ዋንግ ይ ጋራ ከተወያዩ በኋላ በኮሪያ ባህረ ሰላጤ አካባቢ ያለው ውጥረት አደገኛ መሆኑን አመልክተዋል። ሁለቱ ባለሥልጣናት የፒዮንግ ያንግን መንግሥት አቅጣጫ ማስቀየር ባይቻል እንኳ የኒኩለር ጦር መሳሪያ ስጋትን ለማስወገድ በጋራ እንደሚሰሩ ተስማምተዋል። ከእስላማዊ ነውጠኛ ቡድን ጋር ግንኙነት እንዳለው የሚጠረጠር አንድ ግለሰብ ፓሪስ አየር ማረፊያ ጣቢያ በጥበቃ ላይ ከተሰማራች ወታደር ጠብመንጃ ለመንጠቅ ሲሞክር ዛሬ ቅዳሜ በጥይት ተመትቶ ሞቷል። የ39 ዓመቱ ዚየድ ቤን ቤልጋሴም ጥበቃ ላይ ከነበረች ወታደር ጋር ትግል በመቅጠም ጠመንጃዋን ለመንጠቅ ሲሞክር ሌሎች አብራዋት ለጥበቃ የተሰማሩ ሁለት ወታደሮች ግለሰቡ ላይ ተኩሰው ገድለውታል ሲሉ የፈረንሳይ መከላከያ ሚኒስትር ለአሶሽትድ ፕሬስ ተናግረዋል። በዚህ በፈረንሳይ የሰዓት አቆጣጠር ከሌሊቱ ስምንት ሰዓት ላይ በፓሪሱ ኦርሊ አውሮፕላን ጣቢያ በደረሰው ሙከራ ሌላ ማንም የተጎዳ ሰው እንደሌለ ተመልክቷል። ከጋዛ ሰርጥ ዛሬ ቅዳሜ የተተኮሰ ሮኬት በእስራኤሏ አሽኬሎን ከተማ በመፈንዳቱ ከእስራኤል በኩል ምላሽም ተሰማ ተባለ። የእስራኤል ጦር እንደገለጠው ሮኬቱ ባዶ ሜዳ ላይ በመውደቁ ማንም የተጎዳ ሰው አልነበረም። እስራኤል ሁለት የሐማስ ጣቢያዎችን ኢላማ በማድረግ በታንክና በአየር ጥቃት መልስ ሰጥታለች። በሕይወት ላይ የደረሰ ጉዳት አልተሰማም። የቱርኩ ፕሬዝዳንት ሪሴፕ ታይብ ኤርዶጋን ምክር ቤታቸው የሞት ቅጣትን ሕጋዊ ያደርጋል ብለው እንደሚጠብቁ ተሰማ። ይህ ከሆነ ቱርክ የአውሮፓ ኅብረትን ለመቀላቀል ያላት እድል ያበቃለታል ማለት ነው። የመጀመሪያውን የዓለም ጦርነት ዘመቻ ዓመታዊ በዓል ለማክበር በተካሄደ ስነ ሥርዓት ላይ ኤርዶጋን ሲናገሩ ትኩረት ያደረጉት ከታሪካዊ ድሎች ይልቅ በወቅቱ የፖለቲካ ሁኔታ ላይ ያነጣጠረ ነበር ተብሏል። ቱርክ የሞት ቅጣት ከህግ የወጣውና የተቀየረው እንደ አውሮፓ አቆጣጠር በ2004 ዓ.ም መሆኑ አይዘነጋም። ኦቶቡሶች የሶርያን ሽምቅ ተዋጊዎችና ቤተሰቦቻቸውን ማዕከላዊ ከተማ ሆምስ ውስጥ ከሚገኘውና ከመጨረሻው የተቃዋሚዎቹ ይዞታ ዛሬ ቅዳሜ በማጓጓዝ ላይ ናቸው። እስካሁን ወደ 1500 ሰዎች ከአልዋኤር መጓጓዛቸው ታውቋል። የሆምስ ገዢ ለኤኤፍፒ እንደገለጡት ቀደም ሲል 423 ሽምቅ ተዋጊ አባላት ወረዳዋን ለቀው ወጥተዋል። የአሁኑ ጉዞ በሩሲያ በታገዘው እና በዚህ ወር መጀመሪያ ገደማ በተደረገው ስምምነት መሠረት የተደረገ ወይም የሚደረግ መሆኑ ታውቋል። በመጨረሻም ሳንዱክ ደቡብ ሱዳን ውስጥ ሳጥን ማለት ነው። ኡጋንዳ የሚኖሩ ደቡብ ሱዳን ሴቶች ስደተኞች የተያዙት የራስን በራስ የመርዳት ዘዴ መሆኑም ታውቋል። ዝርዝሩን በመጨረሻ ማጠቃለያ ላይ ያሰማለሁ። አዲሱ አበበ ነኝ። ዜናው አበቃ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። መሰንበቻውን አዲስ አበባ ላይ በደረሰውና አሁንም እያነጋገረ ስላለው አሳዛኝ ድንገትና ተከትለው ስለተነሱ አሳሳቢ ጉዳዮች ላይ ያተኮረ ዝግጅት ነው ቀዳሚው ባለፈው ሳምንት በኮልፌ ቅራኒዮ ክፍለ ከተማ በተለምዶ ቆሾ ተብሎ በሚጠራው አካባቢ የተከማቸ ግዙፍ የቆሻሻ ክምር በሰዎች መኖሪያ ቤት ላይ ተደርምሶ ለብዙዎች ሕይወት መጥፋትና ለብዙዎች መቁሰል እንዲሁም ለቤተሰቦች መበተን ምክንያት መሆኑ ይታወቃል። በአንጻሩም የኢትዮጵያ መንግስት አደጋው ቀደመኝ እንጂ መፍትሔ እያፈላለኩ ነበር ማለቱም ተዘግቧል። ሲጀመር ዜጎች ለምንድን ነው እዚህ የቆሻሻ ክምር አካባቢ ለመኖር የተገደዱት የሚለው ጥያቄ ተነስተዋል። የቆሻሻው ክምር ከአሁን ቀደም በተደጋጋሚ ተንዶ የሚያውቅ መሆኑን ከሰሞኑ አሳዛኝ አደጋ በሕይወት የተረፉ ሰዎች ሲገልጹ፣ የቆሻሻውን ክምር በመሰርሰር መጠለያ አበጅተውም ሆነ በቅርብ ርቀት በአቅራቢያው ለሚኖሩ ወገኖችም ቀድሞውንም የጤና ጠንቅ እንደነበረ የአካባቢው ጤና አጠባበቅ ባለሙያዎች እየተናገሩ ነው። ዶክተር ስዩ ሚያሚ ከነኚህ አንዱ ናቸው። በውሃና የአካባቢ ጥበቃ የሲቪል ምህንድስና ባለሙያ ናቸው። በዚህ በዩናይትድ ስቴትስ በደቡባዊ ካሊፎርኒያ ክፍለ ግዛት ለ20 ሚሊዮን ሕዝብ ንጹሕ የመጠጥ ውሃ ለሚያቀርብ ተቋም በማገልገል ላይ ይገኛሉ። ትስታ በላቸው አወያይታቸዋለች። ዶክተር ስዩም የወጣትነት ዘመን ኑሮዬ ከነኚህ ጉዳተኞች ጋር ይመሳሰላል በሚሉበት ይጀምራሉ። በጣም አሳዛኝ ነው። ያው ብዙ ነገር ሊባል ይችላል። በዚህ ሰዓት ግን እንደ ግል ህይወት በሆነ ልዩ ስሜትና ሀዘን ነው የሚሰማ አይለ እነዚህ ሰዎች። ምክንያቱም እኔ ራሴ በአንድ ወቅት የነሱን ህይወት በሚመስል አልስ ያውቃሉ፣ የገጠር ተማሪ ነበርኩ እና ወደ ናዝሬት፣ ወደ አሁን አዳማ በሚባለው ከተማ እዛ ነው ያደግኩት። እዛ ቤተሰብ አልነበረኝም እና ከምኖርበት ቦታ ሰባተኛ ክፍል ተማሪ ሆኜ ስሰናቀል ለመጀመሪያ ጊዜ የነበረኝ እድል የጨረቃ ቤት መስራት ነበር። ያን የጨረቃ ቤት አይባልም ግን ሰባተኛ ክፍል ተማሪ ሆኜ አስር ቆርቆሮ ቤት ሰርቼ ባዶ መሬት ላይ ማለት ነው፣ ገበሬ ማህበር ተጠቅቼ በዛ ውስጥ አስራ ሁለተኛ ክፍል ጨርሼ ራሴን ችዬ ብረቶች ወንድሞችን ከዘተራምጥቼ ዛ የጨረቃው ቤት ውስጥ ነው አስተምሬ ራሴንም ለቁም ነገር ያበቃሁት እንደዛ ባለ ቤት ነው። ስለዚህ ሰዎች ከጨረቃ ቤት ተፈናቅለው ወይንም ደግሞ በህጋዊ መንገድ የሚሰሩበት ስፍራ አጥተው ሊከለከል ወደማይችል ወደ ቆሼ ሄደው ሲሰፍሩ እነዚህ ሰዎች ተገደው ነው እዛ የሚኖሩት፣ ወደው አይደለም፣ ሌላ አማራጭ ስለሌላቸው ነው። ብዙዎቹ ቤታቸው በመሬታቸው በሊዝ ለፎቅ እና ለግንባታ ስለተሸጠባቸው ወደዛ ስፍራ ሄደው የተጠለሉ ሰዎች ናቸው። ከመጀመሪያውኑ ተበድለው የሄዱ ሰዎች ናቸው። እንደገና በነሱ ላይ ይሄ ሞት ሲጨመር ሪ አይፊል በጣም ይሰማኛል። በጣም አዝናለሁ። እግዚአብሔር ያጥናቸው ነው የምለው። በከንፈር የምናደርገው ነው መልካም ምኞት ብቻውን በቂ አይደለም። እነዚህን ሰዎች መልሰን የምንረዳበት የምናቋቁምበት፣ እና ከዛ እንደገና የተሻለ ሁኔታ የሚኖርበትን ሁኔታ የሚያመቻች አካል ካለ ለመተባበር በጣም ዝግጁ ነን። በዛ ዙሪያ ብንረባረብ እጅግ በጣም የተሻለ ነው ብዬ አስባለሁ። አዎ፣ እግዚአብሔር ያጽናቸው። ዶክተር ስዩም ያሚ እንግዲህ ህጋዊ ካርታ የቤት መስሪያ ፈቃድ ተሰጥቷቸው ካርታ ኖሯቸው የሰሩም እንዳሉ ነው። አንድ መቶ የሚሆኑ ቤተሰቦች እዛ ጋር የተረዳ ነው መኖሪያተው እዛ ሄደው ጎጆ የቀለሱ ሊኖሩ ይችላሉ። አንዳንድ መገናኛ ብዙሃን እንደዘገቡት ደግሞ እዛ አካባቢ የሚጣለውን ቆሻሻ ከዛ ውስጥ ምግብ በማጣት በድህነት ማለት ነው ሄደው ምግብም የሚለቅሙ እንደዚሁም ደግሞ የወዳደቀ ቃ ለቅመው ለመተዳደሪያ የሚገለገሉ ሰዎች እንዳሉ ነው የተገለጸው። በነገሮት ላይ ዶክተር ስዩም የአዲስ አበባ ከተማ አስተዳደር ስራ አስኪያጅ አቶ ሀይሌ ፍስሀ ትላንት ለኢትዮጵያ ቴሌቪዥን በሰጡት ቃለ ምልልስ ይሄ ቆሼ አካባቢ የተባለው ስፋቱ ምን ያህል እንደሆነ ምን ያህሉ ላይ የልማት ስራ እንደተሰራ እንዲሁም ደግሞ የነበረውንም እቅድ አስረድተዋል። እስቲ ላሰማዎት። እሺ ወደ ሰላሳ ስድስት ሄክታር ነው አጠቃላይ ስፋቱ አስራ ዘጠኝ ሄክታር ወደ ሰላሳ አራት ሚሊዮን ዩሮ በፊንላንድ ኩባንያ በሁለት ሺ አራት ለአስራ ስምንት ወር ወደ ሁለት ዓመት የፈጀ እንደ አዲስ ያ የቆሻሻ መድፊያ ቦታ ወደ ልማት ለመቀየር የሚያስችል ስራ በመጀመሪያው ፌስ ተሰርቷል። 19 ሄክታር ማለት ነው። ሰባት ሄክታር ከቆሻሻ ወደ ኃይል ለመቀየር የሚያስችል ፋብሪካ እየተገነባ ነው ያለው፣ እያለቀ ነው ያለው። የቀረችው አስር ሄክታር ነው። አሁን አደጋ የደረሰበት ቦታ ማለት ነው። የአስር ሄክታር የሰንዳፋ የሳኒታሪ ላንድፊል ስራ እስከሚጀምር ድረስ ለመሸጋገሪያ ብለን ያስቀመጥናት ነው። በ36 ሄክታር የነበረው በአስር ሄክታር እየተደፋ ነው ያለው። ወደ ሰንዳፋ ይጀመራል አስሩ ሄክታርም ይዘጋል። አሁን ከአርቴሪያ ኩባንያ የሚባል ኮንሳልታንት ከፈረንሳይ የሚሊየን ዩሮ ማለት ብድር አግኝተን በሚቀጥለው በመንግስት ይወሰናል የተለያዩ ጥናቶች እያካሄዱ ነው ያሉት። ይህን ለመዝጋት ዝም ብሎ መዝጋት ቱቶ መውጣት አይደለም። እዛ ላለው ህብረተሰብ ምንም አደጋ በማያደርስ መንገድ ነው ዘግተን መውጣት። ያለ እሱ ስራ ለመስራት በሚቀጥለው እቅድ ይዘን እየሰራ ነው ያለ ነው። ይህን ካለቀ በኋላ በ19 ሄክታሩ ያ ቦታ ሙሉ ለሙሉ ወደ ልማት ለማሸጋገር የሚያስችል ቅድ ይዘን የመጀመሪያ ሳይንቲፊክ ፓርክ ግንባታ ዲዛይን ተጠናቆ በቅርብ ጊዜ ለመጀመር ነበር ዝግጅት ስናደርግ ነበረ ማለት ነው። ከዛ በኋላ ያሱር ይቀጥላል ማለት ነው። ከተዘጋ በኋላ ያሱር ይቀጥላል ማለት ነው። ስለዚህ ችግሩን ለመፍታት የሚያስችል አስተዳደሩ ለዚህ ስራ የሚያስፈልገውን ሪሶርስ መድቦ ሲሰራል ነበረው እና በዚህ መንገድ እንፈተዋለን ብለን ምናስ ስለዚህ ሁሉን አቀፍ እንቅስቃሴዎች እያረግን እያለን ነው ይህን አደጋ በድንገት ያጋጠመው በሚቀጥለው ግን አደጋውን ለመታደግ የሚያስችሉ እርምጃዎች እንወስዳለን። ይህም ሞደል የላም ሊባል ይችላል። ዋናው ነገር ግን ከመቶ በላይ የሚሆኑ ሰዎችን ሕይወትና ከነሱ ጋር የተያያዙ ኑሮዎቻቸውን አደጋ ከማድረስ ይህ ነገር አልዳነ መሰረታዊ ነገሮች ይጎሉት ነበር። በመጀመሪያውኑ ያ ስፍራ ማለት ይቻላል ምንድን ነው ያሁን መሰረታዊ ነገር ምንድን ነው? ከሕግ የሚመነጭ ነው። ከሕግ አኳያ ስንመለከተው የሕግ ባለሙያ አይደለውም። ነገር ግን ከኤንቫይሮንመንታል ሎውስ አኳያ ቆሻሻን የፈጠረው ሰው፣ ቆሻሻን የጣለው ሰው የቆሻሻው ባለ ንብረት ነው። ስለዚህ ቆሻሻ እዛ ቦታ ላይ በሚጣልበት ጊዜ ከተጣለበት ጊዜ ጀምሮ ያ ስፍራ እስከኖረ ድረስ ያንን ስፍራ የሚያስተዳድረው የቆሻሻው ባለቤት ነው። ስለዚህ እዛ ቦታ ላይ የህዝብ ደህንነት የጤና ችግር እንዳይከተል አሁን የተፈጠረው አደጋ የመሳሰለው ነገር ከመከሰቱ በፊት እንዳይከሰት የዛ ቆሻሻ ባለቤት የሆነው ሰው ያ አካል ኃላፊነት አለ። ምክንያቱም በመጀመሪያ ደረጃ ሰው እዛ ሄዶ መስፈር አልነበረበትም። ያ ስፍራ አጥር የለውም። ያ ስፍራ ፍሳሽ መቀበያ የለውም። ያ ስፍራ የአየር ብክለት መከላከያ ነገሮች የሉትም። ያ ስፍራ ክፍት ነው። ያ ስፍራ ምን ጊዜም አደገኛ ነበር፣ ወደፊትም አደገኛ እንደሆነ ይኖራል። ስለዚህ ቆሻሻውን የጣለው አካል ለአደጋው ተጠያቂ ነው፣ ኃላፊነት አለበት። ይሄ ድንገተኛ ነገር አይደለም፣ ምን ጊዜም የሚከተል ነው። ኢትዮጵያ ስለሆነ ብቻ አይደለም አግባቢ አምለው በባለቤትነት ያን ስፍራ የሚጠብቅ ብቻ አይደለም የሚንከባከብ አካል ሲጎድል፣ ይሄ የትም ሀገር ይከሰታል። ዶክተር ስዩም እንደምንረዳው ከሆነ መንግስት በሳንዳፋ አካባቢ ያዘጋጀው የቆሻሻ መጣያ ስፍራ አለ፣ አንድ ቢሊዮን ብር የፈጀ ነገር ግን እንደምንረዳው ከሆነ የኦሮሚያ ገበሬዎች አታምጡብን ብለው ከፍተኛ ተቃውሞ በማሰማታቸው ቆሻሻ ወስዶ ሰንዳፋ የመጣል ሂደት ሊዘገይ ይችሏል። ስራ አስኪያጁ አሁንም ወደ ሰንዳፋ እንደሚሄድ ነው የገለጹት። እዛስ አካባቢ ቆሻሻ ተወስዶ ሲጣል ምን አይነት ጥንቃቄ መደረግ አለበት ይላሉ? እንደማውቀው ከሆነ ጥናት ተደርጓል፣ ጥናት ተካሂዷል። ያንን ስፍራ ለማዘጋጀት ማለት ነው። ቆሻሻ በራሱ ቆሻሻ ቢሆንም የአገልግሎት መስጫ ተቋሙ በሚገባ የታቀደለት ሊሆን ይገባል እና እነዚህ ተቋማት የሚያስፈልጉት ምንድን ነው? በአካባቢው የሚኖረውን ሰው ሕይወት አደጋ ላይ እንዳይጥሉ ነው። የመጀመሪያው ምሳሌ፣ ከዛ ቆሻሻ ውስጥ የሚወጣ ፍሳሽ አለ። ምን ጊዜ ቆሻሻ ስንጥል ሊበሰብሳም ያፍሳሽ ይሄድና፣ ወደ ወንዞች ይገባል። ስለዚህ የገበሬውን ውሃ ልብ በሉ የምንነጋገረው ንጹህ የመጠጥ ውሃ ልናቀርብለት ስላልታ ነው ገበሬ ነው የዛን ገበሬ የጉድጓድ ውሃ ይበክልበታል። ያፍሳሽ የዛን ገበሬ የምንጭ ውሃ ይበክልበታል። ያፍሳሽ የዛን ገበሬ ህይወት አደጋ ላይ ይጥላል። ሽታ ያመጣል። በዛ ዙሪያ የሚኖሩ በተወሰነ ዳያሜትር በዛ ዙሪያ የሚኖሩ ሰዎች የሚተነፍሱት አየር ጤናማ አይደለም። ስለዚህ ቆሻሻው ቦታ በእርግጥ እነዚህ ነገሮች ሁሉ ያካተተ እነዚህን ሁሉ ነገሮች ያገናዘበ የእነዛን ሰዎች ሕይወት አደጋ ላይ የማይጥል መሆኑ ሊረጋገጥ ይገባል። የመጀመሪያው ጉዳይ ማለት ነው። በሌሎች ሀገሮች እንደሆነ ሁሉ ምንጊዜም ሀብታሞችና የተሻለ ኑሮ ያላቸው የከተማ ሰዎች ቆሻሻቸውን የሚጥሉት ድሆቹ ሰፈር ወስደው ነው። ይሄ ኤንቫይሮንሜንታል ኢንጀስቲስ ይባላል። ጭቆና ነው፣ የአካባቢ ጭቆና ነው። የአንዱን ሰው ቆሻሻ ወስዶ በሌላ ሰው መኖሪያ ጤናና ሰፈር ላይ ሌላው ልጆቹን የሚያሳድግበት ላይ ወስደን በምንጥልበት ጊዜ ከዛ ቁሻሻ ጋር ሊመጣ የሚችለውን አደጋ እንዳይፈጠር ለማረጋገጥ ዝግጅዎች መሆን ይኖርብናል። ይህንን ነው የምንረዳ። ውሃንም በተመለከተ እኚሁ የአዲስ አበባ ከተማ አስተዳደር ስራ አስኪያጅ አቶ ሀይሌ ፍስሐ ጨረፍ አድርገው የተናገሩት አለ ላሰማዎትና፣ ቆሻሻንና የውሀ አያያዝን ደግሞ ያስረዱናል። በወንዞች ላይ ሊመጣ የሚችለውን አደጋ በሚመለከት የወንዞች ልማት ፕሮጀክት ኦፊስ በከተማ ደረጃ አደራጅተናል። በወንዞች የተለያዩ ስራዎች እየተሰሩ ናቸው። አሁን በሰባት ወንዞች ዲዛይናቸው አልቆ የግንብ ስራዎች እየተሰሩ ናቸው። በተመሳሳይ አደጋ እንዳያደርሱ ማለት ነው። በዚህ የሚኖሩ ነዋሪዎች በተመሳሳይ ከቦታው አንስተን የሚፈለግበት ቦታ እንደገና የማስፈር ስራ እንሰራለን። ይቅርታ ውሃ ነው ያልኩት። ወንዞችን ወንዞችና ቆሻሻን በተመለከተ በጣም አሳዛኝ ገጽታ ነው ይሄ። ሌላ ወንዞችን አናንሳ ነው። አዲስ አበባ ዙሪያ ያሉትን ወንዞች ብቻ እንመልከት። የአዋሽን ወንዝ እናንሳ። ከአቃቂ ጀምሮ የሞጆ ወንዝን አንስቶ በአዲስ አበባ ዙሪያ የተሰሩ ፋብሪካዎች ሁሉ አንዳቸውም ቆሻሻቸውን ትሪታ ያደርጉ። ማለት እንግዲህ አንድ ፋብሪካ ሲቋቋም ከፋብሪካው ጋር ተያይዞ የሚመጣ ፍሳሽ አለ፣ ደረቅ ቆሻሻ አለ፣ እርጥብ ቆሻሻ አለ። ስለዚህ ፋብሪካዎቹ ገና ሲቋቋሙ የአካባቢ ጥናት ሊደረግላቸው ይገባል። ያ ቆሻሻ የሚያወጣው ፍሳሽ መርዛማ ነው ወይ? ከሆነስ ወደ ወንዞች ከመለቀቃቸው በፊት ምን ሊደረግ ይገባል? ያፈሳሽ ባለቤቱ፣ ቆሻሻን የፈጠረው ድርጅት ያንን ውሃ እንደገና ፍሪት አድርጎ መልሶ ወደ ወንዝ ውሃ መቀየር የማይችል ከሆነ ያን የዛ ቆሻሻ ባለቤት ነው። በመጀመሪያው ደረጃ እነዚህ የውጭ ፋብሪካዎች ወደ ድሆች ሀገሮች እየጎረፉ ያንን ንግድ የሚያካሂዱበት ያንን ፋብሪካ የሚከፍቱበት ምክንያቱ ለምንድን ነው? በመጀመሪያ ደረጃ በድሀ ሀገሮች እነሱ የማይፈልጉትን ቆሻሻ ወደ ወንዞች እንዲለቁ በሀገራቸው ስለማይፈቀድላቸው፣ በድሆች ሀገሮች ያን የሚከለክል ሕግ ስለሌለ፣ ስለዚህ በአዋሽ ወንዝ ዙሪያ፣ በአቃቂ ወንዝ ዙሪያ ያሉ ፋብሪካዎች በሙሉ ፍሳሻቸውን እኔ እስከማውቀው ድረስ በቀጥታ ወደ ወንዝ ነው የሚከቱት። በርካታ የአዲስ አበባ ነዋሪዎች፣ ከግማሽ በላይ የሽንትሌታቸው ፍሳሽ ወደ ወንዝ ነው የሚሄደው። ይህን ስንነጋገር አንርሳ፣ በሞጆ ወንዝ ዙሪያ የሚኖረው ገበሬ አሁን ከሞጆ ወንዝ ከብቶቹን ማጠጣት አይችልም። ከብቶቹ ይሞቱበታል። አይደለም እሱ ሊጠጣው ቀርቶ ማለት ነው። ያ ወንዝ ድሮ ከሱ የሚጠጣው የአዋሽ ወንዝ እስከ ፈንታሌ ድረስ ያለው ህዝብ በወንዝ በከብት እየተመላለሰ እየቀዳው ነው የሚጠጣው። ያንን ውሃ ነው እየበከልንበት ያለ ነው። ያንን ውሃ ነው የምናሳጣው ንጹህ ውሃ ማግኘት አይደለም። ተፈጥሮ የሰጠውን ውሃ ነው እየበከልንበት ያለው። ስለዚህ ልማቱ የተወሰኑ ሰዎችን በመቅጠር የተነሰኑ ህንፃዎችን በመገንባት ቢያሳይም መሰረታዊ የሆነውን የኢትዮጵያን ህዝብ መሰረታዊ ህይወት እያናጋበት ነው ጤናውን እያጎደለበት ነው። በወንዞቹ ውስጥ ኬሚካል አለ፣ ብረታ ብረቶች አሉ፣ መርዛማ ኬሚካሎች አሉ፣ ባክቴሪያ አለ፣ የሰውን ጤና የሚጎዳ ከዛ ውሃ መስኖ እንኳን ብንጠቀም፣ ያ መስኖ እንደገና ወደ ሰብል ይሄዳል። በአንዳንዶች ሰብሎች ላይ እንደገና ያ መርዝ ያንን ሰብል በሚበሉ ሰዎች ላይ ሁሉ በሽታ ያመጣል። ስለዚህ የአካባቢ የውሃ ንጽህና ጠንቅ ሪሊ ሪሊ በጣም አስቸጋሪ ነው። የአዋሽን ወንዝ ማየት በቂ ነው። እሺ እዚህ አይጠጣም። ዶክተር ስዩም ያሚ ለዚህ ቃለ ምልልስ ስንዘጋጅ ቆሻሻ መጣልም እንደሌለበት ቆሻሻ ጥቅም እንዳለው እዚህ አካባቢ አሁን ለምሳሌ ሪሳይክሊንግ ይባላል፣ መልሶ ጥቅም ላይ የሚውልበት ዘዴ አለ። ቆሻሻ ደግሞ በትክክል ከተያዘ አሁን ቀደም ሲል እንደጠቀሱልን ለጤንነታችንም ዋስትና ከመሆኑም በላይ የአካባቢ ውበትም እንዳይጓደል ያደርጋል። በዚህ ላይ እስቲ ጠቅለል ያለ አስተያየትን ስጡንና ለዛሬ እናበቃለን። ጥሩ። ቆሻሻችንን እስከ ፈጠን ድረስ ቆሻሻችንን የሆነ ቦታ ላይ ማስቀመጥ ይኖርብን። ለዛ እንግዲህ የልማት እቅድ ይፈልጋል ማለት ነው እና ብቻውን የሚመጣ አይደለም። ለአንድ መቶ ሰዎች ለአንድ ሺህ ሰዎች የመኖሪያ ቤት በምንፈጥርበት ጊዜ አብሮ ለነዛ ሰዎች ይዘውት የሚመጡትን ቆሻሻ የሚያስተናግድ ስፍራ አብረን ልናቅድ ይገባል። ለእነዛ ሰዎች ትምህርት ቤት፣ ለነዛ ሰዎች የመጠጥ ውሃ አብረን የምናስበውን ያህል እነዛ ሰዎች አዲስ እዛ ቦታ ላይ መጥተው የሚሰፍሩ ሰዎች የሚፈጥሩትንም ቆሻሻ የምናስተናግድበት እቅድ የከተማ እቅዳችን ውስጥ ልናስገባ ያስፈልጋል። ያ ቆሻሻ ከተፈጠረበት ጊዜ ጀምሮ እስካለ ድረስ ደግሞ አብረነው ልንሆን ልንጠብቀው፣ ልንንከባከበው ይገባል። በተቻለ መጠን ደግሞ ያንን ቆሻሻ ወደ ምርታማ ነገር፣ ወደ ተሻለ ነገር መመለስ ይቻላል። ባደጉ ሀገሮች ያ እየተደረገ ነው። በቀላሉ ግን አይደለም። ብዙ አብረው የሚመጡ ብዙ ችግሮች አሉ። ያንን ቆሻሻ ዌስት ሪሳይክሊንግ ነው የሚባለው፣ መልሶ ወደ ጥቅም የመዋሉ ጉዳይ በቀላሉ የሚከናወን አይደለም። ተግባራዊ ለማድረግ ብዙ ቅድመ ሁኔታዎች ይጠይቃል። እውቀት ይጠይቃል። ከቤት ይጠይቃል። ቆሻሻዎቹን ለይቶ መልሶ ወደ ጥቅም ሊውል ከሚችለው ናት ወደ ጥቅም ሊውል የማይችለውን ለይቶ ከማጣራት ይጀምራል ማለት ነው። ገና ከመጣላችን በፊት ልንለይ ይገባል። አንዱ የመጀመሪያው ስቴፕ ነው። በዛን ጊዜ ቆሻሻው ወደ ጥቅም ሊውለው የሚችለው ቆሻሻ ወደ ጥቅም ወደሚለውጠው ስፍራ ወይም ፋብሪካ ሄዳት የማይለወጠው ደግሞ ወደ ላንድ ፊል ወይም ደግሞ ወደ መሬት ውስጥ እንደገና ወደሚቀበርበት ወደሚቀመጥበት ስፍራ ወደ ተዘጋጀለት ስፍራ ይሄዳል የሚቃጠለው ወደ መቃጠል ይሄዳል ልዩ ልዩ አይነት የዌስት ማኔጅመንት ማለት ይሄን የቆሻሻ ስራ ላይ የምናውልባቸው መንገዶች አሉ ወደዛ ወደዛ ስፍራ ይሄዳል ይቻላል አዎ ወደ ጥቅም ወደ ተሻለ ነገር መለወጥ ይቻላል ነገር ግን ብዙ ኢንቨስትመንት የሰው እውቀት ይጠይቃል ያ እውቀት ደግሞ የሰራተኛ የፋብሪካ እውቀት ብቻ፣ እያንዳንዱ ቤተሰብ ውስጥ ስለ ቆሻሻ ግንዛቤ። እያንዳንዱ ዜጋ ከቤቱ ቆሻሻ ሲፈጥር ይሄኛው ወደ ወንዝ ሲሄድ መዛማ ነው፣ ይሄኛው ወደ እዚህ ቦታ ስጥለው ይሄን አደጋ ያመጣል ብሎ የሚለይ ሰው ሊሆን ይገባል። በማዘጋጃ ደረጃ፣ በከተማ ደረጃ እነዛን ቆሻሻዎች ከለየን አዎ ቆሻሻችንን መልሰን ልንጠቀም እንችላለን። ወረቀት የሆኑ ነገሮች መልሰው ወደ ወረቀት ስራ ሊውሉ ይችላል። እንጨት የሆኑ ነገሮች መልሰው ስራ ላይ ሊውሉ ይችላል። ብረት አለ። ኢትዮጵያ ውስጥ ይሄ በጣም የሚታወቅ ይመስለኛል። በኢንዱስትሪያል ስኬል ስራ አልዋለም እንጂ ቆሪ አለ የሚባል ጠርሙስና ቆርቆሮ በጆርያ በየሰፈሩ እየሄዱ የሚገዙ ኢትዮጵያውያን ገና ድሮ ነው የነበሩት። ቆሼ እዚህ ከመድረሱ በፊት ማለት ነው። ጸንጻን ሆኜ ነው ቆሬ ያለ ቆሬ ያለ እያለ እና ያ ያ እየተሸጠ መርካቶ ላይ ተወስዶ ገበያ ያለው፣ ይሄ ቆሻሻ የሚሸጥ አይደል? የኢትዮጵያ ሕዝብ ለዚህ እንግዳ አይመስለኝ። የሚፈልገው ያንን የነበረውን ኢስፐርቱን እንግዲህ፣ ይህን የቆሻሻ ግንዛቤ ኖሯቸው አይደለም፣ በኑሮ ምክንያት ቆርቆሮ ከመጣል ቆርቆሮ ገንዘብ ያወጣል ጠርሙስ ከሚጣል ይልቅ ቢሸጥ ገንዘብ ያወጣል። ስለዚህ በየሰፈሩ መጥተው ማለት ጥቅም ላይ የሚውል ቆሻሻ የሚሰበስቡ ሰዎች አሉ። ስለዚህ ሀሳቡ እንግዳ አይደለም። ግን በመቶ ሺዎች የሚቆጠር ቶን ቆሻሻ የሚያወጣ ወደ አራት ሚሊዮን ህዝብ የሚኖርበት የአዲስ አበባ ክልል ከዛ የተሻለ ነገር ሊኖረው ይገባል። ከዛ የተሻለ ነገር ሊኖረው ይገባል እና እንግዲህ ለማጠቃለል እኔ የዚህ ሁሉ መሰረታዊ ችግር መፍትሄ የምለው ምንድን ነው? ኢትዮጵያ ውስጥ ያለው የመሬት ፖሊሲ ነው። ያ ምንድን ነው? መንግስት የመሬት ሁሉ ባለቤት ነው። መሬት የሱ ነው። ስለዚህ ቆሻሻውን ሲፈልገው ረጲ መውሰድ ይችላል፣ ሲፈልገው ሰንዳፋ መውሰድ ይችላል፣ ሲፈልገው ሆለታ መውሰድ ይችላል። ምክንያቱም መሬት የመንግስት ነው። ይሄ ደግሞ የዚህ መንግስት ብቻ አይደለም። የኖሩ የኢትዮጵያ መንግስታት ሁሉ መሬትን እንደ ግል ሀብታቸው ለሚፈልጉት እያከራዩ፣ ለሚፈልጉት እየሸጡ ደሀውን እንደ ገባር ሲጠቀሙበት ስለኖሩ ስለዚህ መሬት ባለቤትነት ስለሌለ ከመሬቱ ጋር ተያይዞ የሚነሱ የኢንቫይሮንመንታል የአካባቢ ምርጦችን ወደ ፍርድ ቤት ይዞ መሄድ አይቻልም። ወንዜን አቆሸሽ ክብኝ ብሎ መክሰስ የሚችል ገበሬ የለም። ወንዜ እሱ አይደል፣ ውሃ የሱ አይደል አይደለም። እሱ ከቤቱ ጣሪያ ስር ያለው ወለሉ የእሱ አይደለም። ጣሪያና ግድግዳው ብቻ ነው የሱ። እነዚህ መሰረታዊ የመሬት ይዞታ ፖሊሲዎች ስፍራ በሌላቸው አገር ላይ የአካባቢ ህጎች ስራ ላይ ሊውሉ አይችሉም። አንዳች ነገር ፋይዳ የላቸውም። መንግስት ራሱን ሊከስ አይችልም። መንግስት ራሱን አያርምም። ስለዚህ ቆሻሻን መሬት ከመንግስት ተቀብለው የወሰዱ ሰዎች፣ ፋብሪካዎች ቆሻሻቸውን እንደፈለገው በአካባቢው ላይ መድፋት መብታቸው እንደሆነ ይቀጥላል። ምክንያቱም መሬቱ የነሱ ቢሆን ኖሮ በረቂ ዙሪያ ያሉ ሰዎች ገና ድሮ ፍርድ ቤት በሄዱ። ስለዚህ መንግስት አገሪቱን እንደ ግን ሀብት ይዞ ለዜጎች ሲፈልገው የሚሸጠው ሲፈልገው በሊዝ ስም የሚያከራየው ከሆነ ይህ ፖሊሲ ፎሬቨር እስከቀጠረ ድረስ የኢትዮጵያ የአካባቢ ችግር ሊፈታ አይችልም። ምክንያቱም የመሬት ባለቤትነትና የአካባቢ ጥበቃ መብቶች የተያያዙ ናቸው። እሺ፣ በጣም ነው የማመሰግነው ዶክተር ስዩም ያሚ ለሰጡን ሙያዊ ትንተና በአድማጮች ስም እናመሰግናለን። በጣም እግዜር ስትልኝ አመሰግናለሁ። አድማጮች፣ አሁን የፕሮግራሙ ተከታታዮች በጉጉት ወደምትጠባበቁት በጽዮን ግርማ እየተዘጋጀ ወደሚቀርበው የሙዚቃ ቃና እንሸጋገረው። እንደምናመሻችሁ፣ እንደምሰነበታችሁ። የተከበራችሁና የተወደዳችሁ ውድ የሙዚቃ ቃና ፕሮግራም አድማጮች፣ የሙዚቃ ቃና ዘወትር ቅዳሜ በዚህ ሰዓት ከአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ ዝግጅት ክፍል ዋሽንግተን ዲሲ ከሚገኘው ስቱዲዮ ወደ እናንተ የሚደርስ የሙዚቃ ምርጫ ፕሮግራማችን ነው። የሙዚቃ ቃና የሚታወቅበት በአብዛኛው የእንግሊዝኛ ዘፈኖችን መራርጠን ወደ እናንተ ወደ አድማጮቻችን ጆሮ የምናደርስበት ጊዜ ላይ እንገኛለን። ለዛሬ ለየት ያለ የሙዚቃ ምርጫ ነው የሚኖረን። ሙዚቃዎቹ የአማርኛ ሙዚቃዎች ናቸው። ለስለስ ያሉ፣ በተከታታይ ወደ እናንተ ጆሮ የሚደርሱ ሙዚቃዎች። ለዝግጅቱ ጽዮን ግርማ አብራችሁ አመሻለሁ። ጥላሁን ከሰሰ፣ ሞት እንኳን ጨክኖ፣ አስቴር አወቀ፣ አይዞ፣ ቴዲ አፍሮ ደግሞ አይዞ ልቤ እያሉ የተጫወቷቸውን ሦስት ዜማዎች አከታት እየጋብዛችኋለሁ። በጥላውን ገሰሰ ሞት እንኳን ጨክኖ በሚለው የመጀመሪያውን የሙዚቃ ምርጫ ጀምራለሁ። ጥላውን ገሰሰ ሞት እንኳን ጨክኖ

Because yeah. yeah. I yeah. 还、哎、在，还、哎、在。哎

you i dacă facide banii ănde tu pe baie că na, s-ar de nu i am că te, te, te, te, te, te, te, te, te, te, te, te, n

i saw የተወደዳችሁና የተከበራችሁ የሙዚቃ ቃና አድማጮች የምትከታተሉት ከአሜሪካ ድምጽ የአማርኛ ቋንቋ ዝግጅት ክፍል የሚተላለፈውን የሙዚቃ ቃና ፕሮግራማችንን ነው። አከታትዬ የጋበዝኳችሁና ያደመጥኳቸው ያደመጣችኋቸው ሞት እንኳን ጨክኖ የጥላውን ገሰሰ፣ ያስቴር አወቀ አይዞህና፣ የቴዲ አፍሮ አይዞ ልቤ የተሰኙ ዜማዎችን ነበር። አሁንም እንደዚሁ በተከታታይ ሶስት ዜማዎችን ወደ እናንተ ጆሮ እንዲደርሱ ምርጫ ያደርጊያቸዋለሁ ፀሐዬ ዮሐንስ ኢትዮጵያ ሲል የተጫወተውን እንዲሁም ሰላምታ ይድረስ የተሰኘውን የጥላሁን ገሰሰ ዜማዎችን ነው። ሶስቱን ዜማዎች በተከታታይ አዳምጡና ተመልሼ እመጣለሁ። i ምክር ሳፖርታ የሰላም ፍሬ የትመትግባት እጆቿን ዘርግታ ትማጸናለች። አምላክ እንኳን ስማ አሳሚረው መጨረሻውን ስጠን። ሰላምን ስለምን እጆቿን የተባረከች መሬት፣ የተቀደሰች ምድር፣ የሰላም ደሴት አርጋት የተላበሰች ፍቅር የተመኘነው ይሁን። ጸሎታችንን ስመን ከሰላም አሳትነ በቸራ ውለን ማማል በጣሪያችን አልፋና ኦሜጋ ፍቅርን ስጠን ጸጋ። አባቴ ሆይ አልፋና ኦሜጋ ፍቅርን ስጠን ጸጋ። Today we are, pideviya. አትንፈጋት፣ የሰላም ምድረገነት የሰው ልጆች አብነት፣ አስታትቃት በዙሪያ የፍቅር መጠነት የምንዋደድ አድርገን የማይለየት ሰላም you yeah. know

He are I'm gonna

የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች ለስለስ ያሉትን የዛሬዎቹን የአማርኛ ዘፈኖች ምርጫዎች እንደወደዳችኋቸው ተስፋ አደርጋለሁ። በሚቀጥለው ሳምንት ቃል በገባሁት መሰረት ምርጥ ምርጥ የእንግሊዝኛ ዜማዎችን ይዤ እመለሳለሁ። ለዛሬው ግን ነፃነት መለሰ ባይ ባይ ስትል ባዜመችው ዜማ ልሰናበታችሁ። አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። በእኔ በኩል ደናደሩ ነጻነት መለሰ ባይ ባይ ስትል የተጫወተችው ዜማ እስከ ማጠቃለያ ዜናው አብሯችሁ ይቆያል። you yeah. አድማጮች የማጠቃለያ ዜና እናሰማለን። የሶማሊያን ድርቅና ረሃብ ለማቆም ይረዳ ዘንድ ማሌዥያ በሰብአዊ እርዳታ ወታደሮችን እየላከች መሆኗን የሶማሊያ መንግስት ባለስልጣናትና ዲፕሎማቶች ዛሬ ቅዳሜ አስታወቁ። የሶማሊያ ማስታወቂያ ሚኒስትር በሰጡት ቃል በምክትል ጠቅላይ ሚኒስትሩ የሚመራ የልኡካን ቡድን ሞቃዲሾ ሲመለስ ዝርዝሩን እንደሚሰጡ ተናግረዋል። የማሌዥያው መከላከያ ሚኒስትር ኳላላምፑር ውስጥም በሰጡት መግለጫ አገራቸው ሶስት መኮንኖችን እና አስራ ሰባት ሰራተኞችን እንደምትልቅ ተናግረዋል። የግብፅ መንግስት በሲናይ አካባቢ የአገሪቱን ፖሊሶች ጸጥታ ኃይሎችና ክርስቲያኖችን ኢላማ ያደረገውና እየጨመረ የመጣውን የሰርጎ ገቦች አመፅ እየታገለ መሆኑ ተሰማ። በርካታ ነውጠኛ ቡድኖች ራሱን እስላማዊ መንግስት ብሎ ለሚጠራው ቡድን ታማኝነቱን የገለጠውን አንሳር ቢኢት አል ማቅዲስን ጨምሮ በርካታ ስፍራዎችን ተቆጣጥረዋል ተብሏል። የጂ ሀያ አገሮች የገንዘብ ሚኒስትሮች ስብሰባ የተሳካ እንደነበር የዩናይትድ ስቴትሱ የገንዘብ ሚኒስትር ስቲቭ ንቹይን ዛሬ ቅዳሜ ያስታወቁ ምክትሉ ሚኒስትሩ ንቺን ይሁንና አሉ በሁሉም ነጥቦች ላይ የሁሉም ሚኒስትሮች ስምምነት አልተገኘም። ኦቶቡሶች የሱሪያን ሽምቅ ተዋጊዎችና ቤተሰቦቻቸውን ማዕከላዊ ከተማ ሆምስ ውስጥ ከሚገኘውና ከመጨረሻው የተቃዋሚዎች ይዞታ ዛሬ ቅዳሜ በማጓጓዝ ላይ ሲሆኑ እስካሁን አንድ ሺ አምስት መቶ ሰዎች ከአልዋኢር መጓጓዛቸውም ታውቋል። ለሰዓቱ ያለን ዜና በዚሁ አበቃ። የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽት 3 ሰዓት እስከ 4 ሰዓት በ1922ና 25 ሜትር ባንዶች የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ንጉሱ ታምሬ ጋር በዚሁ እንሰናበታለን። ነገ እሑድ ከምሽቱ 3 ሰዓት ላይ መልሰን እንገናኝ። በእኔ በኩል ሰላም፣ ደህና አደሩ።